ተቅማጥና ትውከት ወረርሽኝ አተት በአማራ ክልል ሁለት ዞኖች መከሰቱን የኢትዮጵያ የሕብረተሰብ ጤና ተቋም አስታውቃል። እንግዲህ በአሁኑ ሰዓት በአማራ ክልል በሁለት ዞኖች ላይ በሰሜን ጎንደር ዞንና በዋግ ኽምራ ዞን የአተት ወረርሽኝ ተቀስቅሷል። የተቋሙ ምክትል ዳይሬክተርና የሕብረተሰብ ጤና አደጋዎች ኃላፊ ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ ሞገስ ናቸው። ዝርዝሩን ይዘን እንመለሳለን። በወልዲያ ዩኒቨርሲቲ የተፈጠረው አለመግባባት ምክንያቱ ምንድን ነው? ዘጋቢያችን ከስፍራው ሁኔታውን አጣርቶ ጉዳዩን ልኮልናል። አብራችሁን ካመሻችሁ ዝርዝሩን ትሰማላችሁ። የሸክላ ላይ ስዕል አውደረይ በባህር ዳር። የሰው ልጆች መነሻችን አፈር ነው፣ መጨረሻችንም ደግሞ አፈር ነው። እነዚህም ነው ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበቤን ያስቀምጡ። ስለዚህ ሰዎች ከአፈርነት እሳቤ እንውጣ የሚል መልእክት ነው ያለው። አዘጋጁ ራስ ብሩክ ነው። የዚህና ሌሎች ለምሽቱ ያዘጋጅናቸው ቅንብሮችን ይዘን አብረናችሁ እናመሻለን። ከጋቢና ቪዮኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሶማሊያ የፖሊስ ክፍል በገለጸው መሠረት አንድ አጥፍቶ ጠፊ ሞቃዲሾ በሚገኘው ዋርዳ ናባዳ ወረዳ በሚገኝ መስሪያ ቤት ላይ ዛሬ ባደረሰው ጥቃት አራት ሰዎች ተገድለዋል። በዋናው የወረዳው ጽህፈት ቤት የሮመዳን ምግብ ይከፋፈል በነበረበት ወቅት አጥፍቶ ጠፊው በፈንጅ የተሞላ ቶዮታ መኪና ነድቶ ገባበት ሲሉ እማኞች በአሜሪካ ድምፅ ላለው የሶማልኛ ቋንቋ አገልግሎት ተናግረዋል። ፖሊሶች እንደሚሉት ቢያንስ ዘጠኝ ሰዎች በፍንዳታው ቆስለዋል። እማኞች ግን የቆሰሉት ሰላሳ ናቸው ይላሉ። ኢላማ የተደረገው ህንፃ ቪላ ሶማሊያ በተባለው በዋርታ ናባዳ ወረዳ የሚገኘው የፕሬዚዳንቱ ቤተ መንግሥት አጠገብ ይገኛል። ጽንፈኛው ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ሰሜን ኮሪያ ዛሬ ዩናይትድ ስቴትስን በሌብነት ከሳ፣ ዓለም አቀፍ ማዕቀብ ጥሳለች በሚል የያዘቻትን መርከብ እንድትመልስ ጠይቃለች። የሰሜን ኮሪያው የውጭ ጉዳይ ሚኒስትር በሀገሪቱ ማዕከላዊ የዜና አገልግሎት ላይ ባወጣው መግለጫ ዩናይትድ ስቴትስ መርከቧን በመያዟ ምንነቱ ያልተጠቀሰ አንድምታ እንዳለው ገልጿል። ዩናይትድ ስቴትስ የመርከቧ ስርቆት ምን ሊያስከትል እንደሚችል በጥንቃቄ በማሰብ መርከቧን በፍጥነት መመለስ አለባት ይላል መግለጫው። የመርከቧ መያዝን አምና የሁለቱን ሀገሮች ግንኙነት ለማሻሻል ሲባል በፕሬዝደንት ትራምፕ በሰሜን ኮሪያው መሪ ኪም ዦንግ ኡን መካከል የተደረገውን ስምምነት ይጥሳል ይላል የሰሜን ኮሪያው መግለጫ። ዩናይትድ ስቴትስ ዋይዝ ሆነስት የተባለችውን መርከብ መያዟን ባለፈው ሳምንት አስታውቃ ነበር። መርከቡ ባለፈው ዓመት ሚያዚያ ወር ላይ በኢንዶኔዥያ ባለስልጣኖችም ተይዞ እንደነበር ይታወሳል። ፕሬዚዳንት ዶናልድ ትራምፕ ጊዜው ሲያመች ዩናይትድ ስቴትስ ከቻይና ጋር በአዲስ የንግድ ይዘት ትስማማለች። ነገር ግን መጀመሪያ ባለፈው ዓመት ከቤጂንግ ጋር የታየው የ419 ቢሊዮን ዶላር የንግድ ጉድለት መጥበብ ይኖርበታል ብለዋል። ቻይና እኛ ከእነሱ ከምንገዛው እጅግ ያነሰ ነው ከኛ የምታስገባው ብለዋል ፕሬዚዳንቱ በትዊተር ባስተላለፉት መልእክት። ሁለቱ ግዙፍ የኢኮኖሚ ይዘት ያላቸው ሀገሮች እርስ በርሳቸው ቀረጥ በመጨመር እየተበቃቀሉ መሆናቸው የሚታወቅ ነው። ከፕሬዚዳንት ሺ ጂንፒንግ ጋር ያለኝ ልዩ የሆነ ጥሩ ግንኙነት ወሰን የለውም። ይሁንና ከዚህ ቀድሜ ደገሜ ደጋግሜ እንደነገርኳችሁ ሁሉ ንግድን በሚመለከት በቻይና ካጣነው የተወሰነውን ለመመለስ መቻል አለብን፣ በማለት ትራምፕ አስረድተዋል። ቤጅንግና ዋሽንግተን ለወራት ያክል ስለ ንግድ ስምምነት ሲደራደሩ ቢቆዩም በዋሽንግተን ሲያደርጉት የቆየው ድርድር ባለፈው አርብ ካለ ስምምነት አብቅተዋል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚዳንት ዶናልድ ትራምፕ በሁለቱ ልዕለ ኃይል ሀገሮች መካከል ያለውን ግንኙነት ለማሻሻል ቁርጠኞች ናቸው ሲሉ ዛሬ ለሩያ ለሩሲያ ባለስልጣኖች ተናግረዋል። በፕሬዚዳንት ትራምፕና በፕሬዚዳንት ፑቲን መመሪያ መሰረት የሚደረገው በጎ ጥረት ግንኙነቱን አረጋግቶ የአንዳንዶቹን ሀገሮች ብቻ ሳይሆን ለተቀረው ዓለምም በሚጠቅም መንገድ ይራመዳል የሚል ተስፋ አለኝ ብለዋል። የውጭ ጉዳይ ሚኒስትሩ ፖምፒዮ እንዲህን ያሉት በሶቺ ሩሲያ ላይ ከፕሬዚዳንት ቭላድሚር ፑቲንና ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተገናኝተው ከመነጋገራቸው በፊት ነው። ላቭሮቭ በበኩላቸው ከፓምፒዮ ጋር የቅንነት ያለውን ንግግር እንዲደረግ እጠብቃለሁ ብለዋል። የትራምፕ አስተዳደር ከኢራን ጋር ያለውን ውጥረት እንዴት ለማርገብ እንዳቀደ ለማወቅ መሞከርን ያቀፈ ንግግር እንደሚሆን ላቭሮቭ አመልክተዋል። ውጥረቱ የተፈጠረባቸው የፈጠረችው ዩናይትድ ስቴትስን ነችም ሲሉ ከሰዋል አድማጮች ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ወደ ቀዳሚው ዘገባችን እንለፍ። የአጣዳፊ ተቅማጥና ተውከት ወረርሽኝ ወይም አተት በአማራ ክልል ሁለት ዞኖች መከሰቱን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ የሕብረተሰብ ጤናና አደጋዎች ምላሽ መስጫ ማዕከል ዛሬ ለመገናኛ ብዙሀን በሰጠው መግለጫ ወረርሽኙ በተከሰተበት አካባቢ ሕክምና መስጠት ከመጀመር በተጨማሪ የአጣዳፊ ተውከትና ተቅማጥ ወረርሽኝ አተት ሊተላለፍባቸው ይችላል ተብሎ የተጠረጠሩ አካባቢዎች ላይ የመከላከል ስራ እየተሰራ ነው ብሏል። በመግለጫው ላይ የተገኘው ዘጋቢያችን ሙክታር ጀማል ዘገባውን አሰናድቷል። የተቋሙ ምክትል ዳይሬክተርና የህብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ ሞገስ ከሚያብራሩበት ዘገባው ይጀምራል። እንግዲህ በአሁኑ ሰዓት በአማራ ክልል በሁለት ዞኖች ላይ በሰሜን ጎንደር ዞንና በዋግህ ምራ ዞን የአተት ወረሽኝ ተቀስቅሷል። ዋግህ ምራ ዞን ላይ አበርጌሌ በሚባል ወረዳ እስካሁን ስልሳ አንድ ሰዎች በበሽታው ተጠርጥረዋል። እንዲሁም በሰሜን ጎንደር ዞን በጠለምት ወረዳና በበየዳ ወረዳዎች ላይ ነው ወረርሽኙ ተቀስቅሷል የተቀሰቀሰው። በጠለምት ወረዳ ላይ መቶ አስር ሰዎች እስካሁን በበሽታው ሲያዙ፣ በበየዳ ግን አራት ብቻ ናቸው። ምናልባትም በበየዳ ወረዳ ላይ ያለው ወረርሽኝም ላይሆን ይችላል ገና እያጣራ ነው ያለ ጉዳይ ነው ማለት ነው እንግዲህ በአጠቃላይ እስካሁን በክልሉ ባለፉት ጥቂት ቀናት ውስጥ አንድ ሳምንት ባልበለጠ ጊዜ ውስጥ 174 ሰዎች በበሽታው ተጠርጥረዋል ማለት ነው። ዶክተር በየነ ሞገስ እንደገለጹት ወረርሽኙን ለመቆጣጠር እየተደረገ ባለው ርብርብ ከሐኪሞች፣ ከነርሶች፣ የላብራቶሪ ባለሙያዎችና ከአካባቢ ጤና ባለሙያዎች የተዋቀረ የፈጣን ምላሽ ሰጪ ቡድን ከፌዴራል ከክልልና ዞን በመውጣጣት ተሰማርቷል። ወረርሽኙን ለመቆጣጠር አስፈላጊ የመድኃኒት እና የሕክምና ግብአቶች የቀረቡ ሲሆን ወረርሽኙን የመከላከል ሥራ ለማገዝ የዓለም ጤና ድርጅት የድንበር የለሽ ሐኪሞች ቡድንና በተባበሩት መንግስታት የሕፃናት መርጃ ድርጅት እንዲሁም ሌሎች ዓለም አቀፍ ድርጅቶች ተሳትፎ እያደረጉ መሆኑን ገልጸዋል። ወረርሽኙ ሊዛመትበት ይችላል ተብለው የተገመቱ አካባቢዎችም ላይ የመከላከል ስራ እየተሰራ መሆኑን የማዕከሉ አስተባባሪ ዶክተር በየነ መጎስ አብራርተዋል። አጎራባች የሆኑ በአማራ ክልል ላይ የሚገኙ የተለያዩ ወረዳዎች አሉ። ለምሳሌ ያክል እንደ ድርቃይ ጃናሞራ፣ ጃና ሞራ፣ ሳህል፣ ጠየምት፣ ዝቋላ ና ሰቆጣ የሚባሉ ወረዳዎችን እንዲሁም በትግራይ ክልል ደግሞ ጸለምት፣ ጣንቋ፣ በርገሌ፣ አምባላጀ፣ እንዳ መሆኒ፣ ኦፍላ ና ሳምረ ሳህረቲ የሚባሉ ወረዳዎች አዋሳኝ ወረዳዎች በመሆናቸው በሽታው በቀላሉ ወደ እነዚህም ሊስፋፋ የሚችል ሊችላል ብለን ስለተጠራጠርን በእነዚህ ቦታዎች ላይም ከፍተኛ የሆነ የቅኝት ስራ እየተሰራ ነው ወይም እንዲሰራ እየተደረገ ነው። ከዚህ በተጨማሪም ወረርሽኙ ወደ እነዚህ ቦታዎች የመስፋፋት እድል ቢገጥመው የቅድመ ዝግጅት ስራዎች እንዲሰሩ ወይም የቅድመ ዝግጅት ስራዎች እየተሰሩ ነው። ዶክተር በየነ መጉስ በኬንያ እና በሶማሊያ የወረርሽኙ ምልክት መታየቱን ገልጸው ይህም ለኦሮሚያና ሶማሌ ክልሎች የተጋላጭነት ስጋት ስለፈጠረ የመከላከሉ ስራ በጋራ እየተሰራ መሆኑን ተናግረዋል። ዶክተር በየነ አክለውም ወረርሽኙን በአግባቡ ለመቆጣጠር ከፍተኛ የመሰረተ ልማት ተግዳሮት እንዳጋጠማቸውም ጠቅሰዋል። ወረርሽኙ በሌሎች አካባቢዎችም እንዳይስፋፋ ሰፊ የመከላከል ስራዎች እየተሰሩ መሆናቸውንም ተናግረዋል። በሽታው በፍጥነት የሚተላለፍ፣ ሕክምና ካልተሰጠ ደግሞ ቶሎ ሊገድልም የሚችል በድርቀት ቶሎ ሊገድል የሚችልም በሽታ ስለሆነ ወረሽኙም ወደ ሌሎች አካባቢዎች እንዳይስፋፋ የተለያዩ ስራዎች እየተሰሩ ነው። ከነዚህ ውስጥ አንዱ በቅርቡ የምናደርገው የኮሌራ ክትባት እንዲሰጣቸው ማድረግ ነው። እንግዲህ ይሄ በበሽታው ላልተጠቁ ነገር ግን ተጋላጭነት አላቸው ብለን ወይም ደግሞ ወረሽኙ ተቀስቅሶባቸዋል ብለን በምናስባቸው ቀበሌዎች እና ወረዳዎች የሚደረግ ይሆናል። ወረሽኙ ግን ኮሌራ ነው ተብሎ ገና ሙሉ በሙሉ ስላልተረጋገጠ ቀጣይ የናሙና የላቦራቶሪ ምርመራዎች ይኖሩናል። ለአሜሪካ ድምጽ ሙክታር ጀማል ነኝ፣ ከአዲስ አበባ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ አሜሪካራ ጋቢና ተከታዩ ዘገባ ደግሞ ወደ ወልዲያ ይወስደናል። ከመጠጥ ውሃ አቅርቦት እጥረት ጋር በተያያዘ በተፈጠረ አለመግባባት በወልዲያ ዩኒቨርሲቲ ግጭት መቀስቀሱ ተሰምተዋል። በግጭቱ አንድ ተማሪና ስድስት የጸጥታ ኃይሎች መጠነኛ ጉዳት ደርሶባቸዋል ተብሏል። ዩኒቨርሲቲው መረጋጋት ቢስተዋልበትም የመማር ማስተማር ሂደቱ ተቋርጧል። ትናንትና ዛሬ ከሰሜን ወሎ አስተዳደርና ከዩኒቨርሲቲው አካላት ጋር ውይይት ለማድረግ ቢሞከርም መግባባት ላይ አለመደረሱን የዩኒቨርሲቲው ተማሪዎች የነገሩን መረጃ ያመለክታል። በስፍራው የሚገኘው ዘጋቢያችን መስፍን አድራጌ ያሰናደው ዘገባ የዩኒቨርሲቲው የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተፈራ አስናቀ ከሚያብራሩበት ይጀምራል። ውሃ ነው መነሻቸው። አጋጣሚ ሆኖ ደግሞ ከተማው ላይ የመብራት መቆራረጥ ሲመጣ ከተማውም ራሱ ውሃ እንደልብ ማግኘት አልቻለም። መብራት የለም። በሽፍት ነው መብራት የሚጠቀሙ የነበሩት እና ውሃ ወደ ዩኒቨርሲቲው መውሰድ የምንችልበትን አጋጣሚ በምንፈልገው ፍጥነት ማግኘት አልተቻለም። አንድ ጊዜ ቦቱ አቅርቦ ሁለተኛው ለመውሰድ ሲመጣ በከተማው የተፈጠረው የውሃ የመብራት መቆራረጥ ውሃው የምንፈልገው ፍጥነት ቶሎ ሞልቶ መድረስ አልቻለም። እሱን ምክንያት በማድረግ ረብሻ ነገር አስነሱ። በዛ ተወሰነ ደረጃ በዩኒቨርስቲው ሕንፃዎች ላይ መስታወቶችን ሰባብረዋል። ይህ ሲደረግ የፀጥታ ኃይል ገብቶ ያንን የማስቆም ስራ ሰርቷል። ከዛ በኋላ ተረጋግቶ ምሽት ላይ ውሃውን መጣ ከዛ ውጭ ራት ምናምን ፕሮግራም በተለመደው አግባብ ነው የሄደው። ችግር አልነበረም። ለሊትም በሰላም ነበር ሄደው ት ላይ ሰራተኛ በሚገባበት ጊዜም ጥሩ ነው የነበረው። ትንሽ ከቆየ በኋላ የተወሰኑ ተማሪዎች ወደ ፍሬሾች እየሄዱ ፍሬሾቹን ጫና የማድረግ የማሳደር ዛ ግፊት እያደረጉ አብዛኛው ተማሪ ማለት በሚቻል ክላስ ውስጥ ነው የነበረው። ወደዛም ወደ ክላስ ውስጥ በሚሄድ ያንን አካባቢ መረበሽ ሁኔታ ነበረ። እዛ ላይ የመማር ማስተማሩ እንዲሁ ተስተጓጎለ። በዛ ሁኔታ ላይ እንዳለ አጋጣሚ ወደ ግቢ ውስጥ እየዞሩ ሰላማዊ ሰልፍ የሚመስል ነገር ሲያደርጉ ቆዩ። ምንድን ነበር የሚያነሷቸው? ከርቀት ሆነን ነበር የምንከታተለው። በትክክል ያሉትን ነገር መስማት አልቻልኩም። በግጭቱ የመምህራን መመገቢያ አዳራሽ፣ አስተዳደርና ሌሎች አገልግሎት ሰጪ ቢሮች መሰባበር የደረሰባቸው ሲሆን ይህንን ተከትሎ ትናንት ሰራተኞች ስራ ገበታቸው ላይ አለመገኘታቸውን ዳይሬክተሩ ይናገራሉ። ዛሬ ግን አብዛኛው ሰራተኛ ወደ ስራ የተመለሰ ሲሆን የመማር ማስተማሩ ሂደት ግን መቋረጡን ከስፍራው የደረሰን መረጃ ያመለክታል። ችግሩን ለመቅረፍ ጥረቶች በመደረግ ላይ መሆናቸውም ታውቋል። የወልዲያ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት መለስ የአይኔ አበባም የግጭቱ መነሻ የመጠጥ ውሃ አቅርቦት መቋረጥ መሆኑን ይናገራል። ውሃ ጠፍታ ነበረ። ተበላሽቶ ከፓይፑ ተበላሽቶ ነበር እዚህ ጋር። በዛ ምክንያት ውሃ ትንሽ ጠፍታ ዘግይቶ ነበረ። ውሃ መጥፋት ለግጭት መነሻ ሊሆን ይችላል አይችልም። ግን በወቅቱ ወልዲያ ከተማ እዚህ ውሃ ሲጠፋ በቦቲ የምናመጣበት ነበረ ከወዲያ ከተማ ነበር ምናመጣ ወደ ቦቱ ለመቅዳት መብራት ያስፈልጋል እና መብራት ጠፋ እና ዘገየ በምሳ ሰዓት ላይ ውሃ አልመጣም ነበረ። ይህን ተከትሎ ነው ጠው መነሻ የሆነው። እንዲህ አይነት የመጠጥ ውሃ አቅርቦት ችግር ሲፈጠር ችግሮቹ በሰላማዊ መልኩ ይፈቱ እንደነበር ያስታውሳል። ታዲያ ሰውና ንብረት ላይ ጉዳት እስከማደርስ የሚሻገር ምን የተለየ ነገር አጋጠመ? ችግሩን ለመፍታት ከመረዋጥ በስተቀር ሌላ በስተጀርባ ምናለ፣ ምን እንዴት ነው የሚለውን መድረስ አልቻልም። እንግዲህ ወደፊት ስዚ ጣራ የሆነ ልክ ነው መታገስ ነበረበት። ጥያቄም ቢኖረን በዛ አይነት ምልኩ መሆን የለበትም ነበረ። ተማሪ መጎዳት የለበትም። ወቅታዊ ሰራውንዲንጉ ከሌላም አካባቢ ያለው ነገር ያንን አብሮ ሪፍሌክት የማድረግ ነገር ነው ያለው ተማሪ በሌሎች አካባቢ የሚስተዋሉ አለመረጋጋቶች ነጸብራ ነጸብራቅ ያንን ተከትሎ ያንን ለማሳየት የሚካሄድ ነገር ነው። እንደ ተማሪ ካየ ነው፣ እንደ ተማሪ የምናስብ ከሆነ ችግሮቻችንን ለእንትን ለማለት ተማር ነው መሰረት በዛው በሚክራሲ አግባብ ባለው መልኩ ነው ስለግን ማድረግ ያለብን። ከአመራሩና ከሚመለከተው አካል ጋር ውይይት አደረጋችሁ? አድርገን ነበር። አዎ ትናንትና እስከ አስራ ሁለት ሰዓት አድርገን ነበረ። ምን መግባባት ላይ ደረሳችሁ? መግባባት የደረስነው መግባባት እንግዲህ ቀጥታ ተማሪውን አግኝተን አወያይተን ችግሩን ተማሪውን ያለውን ፊሊንግ ችግሮችንም አንስቶ ይሄ በዚህ ምክንያት አይፈታም። ጊዜያዊ መፍትሄ ደግሞ በጎን ለጎን እንዲቀመጥለት የሚፈትችል ደግሞ ሰዎች በቀጥታ እንድናገር ነበር አቅጣጫ አስቀምጠን ሄድ ነው ዛሬ ብለን ነበር ስብሰባ በየአዳራሽ ሶስት አዳራሽ ተይከብለን ነበር ያሰብነው ተማሪዎች ስለሚበዛ፣ ነገር ግን እነሱ ተማሪዎች የአይነት ፍላጎት የላቸውም ነበር። እስከ ስድስት ሰዓት ይታ አድርገዋል። መጨረሻ ላይ ያው እንግዲህ ሌላ ከዚህ ከግቢ ካሉ አመራሮች ውጭ መጡ ያነጋግረን ነው የሚሉት ሌላ አካል ይምጣልን ነው የሚሉት እነሱ እንግዲህ በዛ ነው አሁን የተበት። የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ በግጭቱ የደረሰውን ጉዳት እንዲህ ይገልጹታል። አንድ ተማሪ አሁን ከሆስፒታል በተገኘ መረጃ ወርቆ ትብራት ደርሶበታል። ሌሎች በጸጥታ ኃይሎች ላይ ነው በድንጋይ ጉዳት የደረሰው። በአንድ ስድስት የጸጥታ ኃይሎች ላይ ጉዳት ደርሷል። ጉዳታቸው በምን ደረጃ ላይ ይገኛል? አሁን ይፈታ ይሉ በድንጋይ ነው የተመቱት፣ ወረብ እየተከሙ ወደ የቤታቸው ሄደዋል። ስለዚህ ቀላል ጉዳት የደረሰባቸው ነት ቀላል ጉዳት ነው የደረሰባቸው። ከግጭቱ ጀርባ ሌላ ምክንያት ይኖር ይሆን? ከበስተጀርባው ሌላ ነገር ይኑር አይኑር የሚያጠራ ነው ነገር የለም። መነሻው የዋ ችግር ነው። በውስጡ ሌላ ግጭት የለውም። አንድ አይነት ጥያቄ ጥያቄ ያላቸው ተማሪዎች ጥያቄያቸውን በሰላማዊ መልኩ ለማቅረብ ያጋጠማቸው ችግር ምን ይሆን? እኛም በሰላማዊ መንገዱ ጠይቁ ነው፣ እነሱ እስካሁን ያወያየን የለም ነው የሚሉት የጸጥታ ኃይሉ ከአካባቢው ነዋሪና ከዩኒቨርሲቲው ማህበረሰብ ጋር በመሆን ችግሩ እንዳይስፋፋ ማድረጉን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌ ላደረሰን ዘገባ እናመሰግናለን። እያዳመጣችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ እየተላለፈ የሚገኘውን የጋቢና ቪኦኤ ዝግጅታችን ነው። በተከታዩ ዘገባ ወደ ባህር ዳር እናቀናለን። እንሰራ ወይም እንስራ የተሰኘ የሸክላ ላይ የስዕል አውደረይ በባህር ዳር ከተማ ዘገባው የአስቴር ምስጋናው ነው። ስዕሉን ያሰናዳው ደግሞ ራስ በረከት ትርጉሙን ያብራራል። የስዕል ኤግዚቢሽን እንስራ የሚል መልእክት ሲኖረው አንደኛ በጋራ ተነስተን ስራ እንስራ ነው። ሁለተኛ ነገር ደግሞ እንስራ የሚል መልእክት አለው። የሀገራችን ባህላዊ ቁስ ከሆነው አንዱ ወይም ደግሞ ማድጋ ከምንለው የተለያዩ የሸክላ ውጤቶች የተሰራ ስራ ነው። እንዳየሹ ለመጀመሪያ ጊዜ የተሰራ የስዕል አውደርኢ ሲሆን ኢትዮጵያዊነትን አጉልቱ የሚያሳይ ነው። በዚህ የስዕል አውደርኢ ውስጥ የሰው ልጆች መነሻችን አፈር ነው መጨረሻችንም ደግሞ አፈር ነው። ለዚህ ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበብ ያስቀመጡት ስለዚህ ሰዎች ከአፈርነት እሳቤ እንውጣ የሚል መልእክት ነው ያለው። የራስ በረከት የጥበብ ውጤት የሆነው ይህ የሸክላ ላይ የስዕል አውደሪ ዋና አላማው ሀገርን መገንባት ላይ ያተኮረ ነው ይላል። ሰው ሀገሩ ሊታደግ፣ ሰው ሀገሩ ሊያከብር፣ ሰው ለሀገሩ ሊኖር፣ ሰው ለሀገሩ ሊሞት ሲገባ ወንድም ከወንድም፣ እህት ከእህት ሰው እየተፋጀ እልቂት ላይ ነው ያለ ነው። ስለዚህ ኢትዮጵያዊነት ማለት ደግሞ ይሄ መገለጫችን ስላልሆነ ከእንደዚህ አይነት አስተሳሰብ ልንወጣ ይገባናል የሚል መልእክት ነው ይዞ የመጣው። የተወሰኑ ሰዎች ይኖራሉ የራሳቸውን ግላዊ ጥቅም እያሰቡ ሀገርን የሚበድሉ ግን ሀገር ማለት እኔና አንቺ፣ ሌላው ማህበረሰብ ተሰባስቦ የሚኖርባት እኔ ኮ ኢትዮጵያዊ ነኝ እያልኩ እንድመጻደቅ የሚያደርገኝ ማንነት የመጠር ሀገር ናት። ስለዚህ ሰዎች ለሀገር ክብር በኖረ ቁጥር ለጎረቤት፣ ለእህት፣ ለወንድም፣ ለእናት፣ ለአባት፣ ለአክስት፣ ላጎት ወዘተ ክብር ይኖረናል። ክብር ማለት ሀገር ነው። ሀገር ማለት ክብር ነው። በዩንሰን ሆቴል በተዘጋጀው የስዕል አውደ ርዕይ በሸክላ በተሰሩ ምጣድ፣ ጀበና ድስት ጋን፣ እንዲሁም እንስራ ላይ ያረፈውን ይህን የጥበብ አሻራ የጎበኙ ወጣቶች እንደ ሸክላ በአንዴ ታይቶ የሚጠፋ ታሪክ ሰርተን አንለፍ የሚል መልእክት መረዳታቸውን ይናገራሉ። ወሰን ታርቀኝ እባላለሁ። ስራ ላይ ብዙ መልእክቶችን አግኝተናል። ኑ ከአፈርነት ሀሳብ እንውጣ ብሏል ሰአሊው እና አዘጋጆቹ። በዘመኔ በእኔ ትውልድ ውስጥ እልፍ ያለ ነገር መስራት እንዳለብኝ ያውቅ ያለው ከሸክላነት ከአፈርነት ባህሪ ወጥቼ ለዘመን የሚታለፍ ለትውልድ የሚታለፍ ነገር መስራት እንዳለብኝ ተረድቻለሁ። ብራም ጅራራ በእርግጥም አስተማሪ የሆነ ሰው ማነው? ወደ የት ነው ጉዞ? ማን ነበርን? ወዴት እየህር ነው? ከነበርንበት ወደኋላ እንዴት እየህር እንደነበር እና ትልቁን የሀገራችን ታላቁን የነበረን ታሪክ የሚያስረዳን ሀገር የምትገነባው በፍቅር ብቻ ሳይሆን የጌታን ለጌታ የቄሳርን ለቄሳር በሚለው መርህም በመሆኑ ለሀገራችን የሚጠበቅብንን መስጠት መዘንጋት የለብንም ሲል ባውደሪው ለተሳተፉ የንግዱ ማህበረሰብ መልእክት አስተላልፏል። ሰዓሊ በረከት ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።

አፍሪካውያን ተሰባስበው በዋሽንግተን ዲሲ በሐምሌ ወር ሊሮጡ ነው ያሉን ደግሞ ዶክተር ጋሻው አብዛው ናቸው ታላቅ የአፍሪካ ሩጫ በሚል ዝግጅት የተሰናዳ ነው ብለዋል ጽዮን ግርማ ቅዳሜ ዕለት እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ በተሰናዳ ዝግጅት ላይ አግኝታ በወፍ በረራ አናገራቸው ነበር እንደሚከተለው ይቀርባል ጽዮን አመሰግናለሁኝ። አንቺ ተቋም እንዳረግሽው የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አብይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበረ። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባዋ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንዲ ታሰብ ባስተላለፉት መልእክት ነበረ። እናም ውድድራችንም ከመልእክት በላይ ቀኑን በየአመቱ በደመቀ ሁኔታ እንድናስብ በሚያስችለን ሁኔታ የአምስት ኪሎ ሜትር ሩጫ ብዙ ኢትዮጵያዊያኖችን የሚያሳትፍ ሰዎች የሚያካትት ሩጫ እያዘጋጀ ነው የምንገኘው። ምንድን ነው ከዚህ ከሩጫው ጋር ያገናኙት ጉዳይ? መልካም ጽዮን። ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከምስረታው ጀምሮ ባሉት ከሪቻርድ ነሮከር ከኃይሌ ገብረስላሴ ጋር ሆነን ያካሄድነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ድግሬን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለኝ ሞያ ለሕብረተሰብ የምንድነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ፣ አገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ነው ሀሳብ ነው እናም በታውሰን ዩኒቨርሲቲ ነው ማስተምረው። በማስተምርበት መስክ ነው ይሄንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲው አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው። መቼ ነው ይህንን ሩጫ የምታደርጉት? በምን መልኩስ ነው የምታደርጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው። ታላቁ ሩጫ በዓመት አንድ ጊዜ የሚደረግ እና እዚህ ደግሞ ለአፍሪካውያኖች የሚል ያየው ምን አይነት ፕሮግራም ነው ፕሮግራሙ? መቼ ነው ፕሮግራሙ የሚሆነው? ጁላይ 27 በያርድስ ፓርክ ላይ ነው የሚሆነው የአፍሪካ የታላቅ ታላቅ የአፍሪካ ሩጫ ነው ብለን የጠራ ነው ወይም ግራንድ አፍሪካ ራን። ምክንያቱ ምንድነው? የኢትዮጵያን ቀን በዲሲ በምናከብርበት ወቅት በአፍሪካ ሕብረት ምስረታ ላይ ያለንን አስተዋጽኦ፣ አበበ ቢቂላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካኖች ጋር መክበር እንዲያስችለን በማሰብ ነው የታላቅ የአፍሪካ ሩጫ ብለን የምናዘጋጅ ያለ ነው። Hallo Doktor Gaschau grüß ወደ ተከታዩ ዘገባችን እንለፍ። በእጅጉ የተጠበቀው በዓለም የብዝሃ ሕይወት ላይ የተደቀነውን አደጋ የሚመለከተው የተባበሩት መንግስታት ድርጅት ሪፖርት ከሰሞኑ ይፋ ተደርጓል። ጥልቁ ሪፖርት የሰው ልጆች ድርጊት አንድ ሚሊዮን ለሚሆኑ የዓለማችን እጽዋት ነፍሳትና እንስሳት ዝርያዎችን ሊያጠፋ የሚችል ስጋት መሆኑን አትቷል። ሪፖርቱ አክሎም ይህንን ችግር ሊቀርፉ ይችላሉ ያላቸውን መላምቶችም ጠቁሟል። በዚህ ጉዳይ ላይ የአሜሪካ ድምፁ ኬቨን ኤኖክ ያዘጋጀውን ሀብታሙ ስዩም ወደ አማርኛ መልሶታል። የሰው ልጆች በምድር ላይ ያደረሱት ጥፋት ምን ያክል ነው? የበይነ መንግሥታዊው የብዝሃ ሕይወትና ተፈጥሮ ምህዳር አገልግሎት ይፋ ያደረገው ሪፖርት ቁልፍ ጥያቄ ይሄ ነበረ። የሪፖርቱ ርዕሰ ነገሮች በእጅጉ አስደንጋጮች ነበሩ። ተፈጥሮ በሰው ልጆች ታሪክ ታይቶ በማይታወቅ ፍጥነት ፍጥረቶቿን እያጣች ነው። አንድ ሚሊየን የሚሆኑ በምድር በባህርና በሰማይ ላይ ተንሰራፍተው የነበሩ ዝርያዎች በቀጥታ የመጥፋት ዕጣ ከፊታቸው ተደቅኗል። ሮበርት ዋትሰን የበይነ መንግሥታዊው የብዝሃ ሕይወትና ተፈጥሮ ምህዳር አገልግሎት ሊቀመንበር ናቸው። ከነበረን ደንና ረግረጋማ መሬት መካከል አብዛኛውን ክፍል አጥተናል። የብዝሃ ሕይወት መመናመን አደጋ የአየር ንብረት ለውጥ ጉዳይን ያህል አስፈላጊ ጉዳይ እንደሆነ መታወቅ አለበት። ይሄ የስነ ምህዳር ጉዳይ ብቻም አይደለም። ምጣኔ ሀብታዊ ጉዳይ ነው። የልማት ጉዳይ ነው። የደህንነት፣ የማኅበራዊ፣ የሞራልና የሥነ ምግባር ጉዳይም ጭምር ነው። እርምጃዎችን ለመውሰድ ጊዜው በግልጽ አሁን ነው። ሪፖርቱ ከ1900 የአውሮጳውያን ዘመን ወዲህ በመሬት ላይ የሚኖሩ ዝርያዎች አይነት በትንሹ በ20 በመቶ ቀንሷል ብለዋል። በምድርም በውሃም አካላትም ውስጥ የሚኖሩ ዝርያዎች ከ40 በመቶ በላይ አይነታቸው ቀንሷል። በዚህ ወቅት በውሃ ውስጥ ከሚኖሩ አጥቢ እንስሳት መካከል አንድ ሦስተኛው ስጋት ተደቅኖባቸዋል። ውቅያኖስን መበከል፣ መጠኑን ያለፈ የአሳ ማስገር ድርጊቶችን መደጋገም፣ የመሬት ምንጠራ፣ የደን ጭፍጨፋና እርሻን የመሰሉ የሰው ልጆች ድርጊቶች ደግሞ የጥፋቱ ምክንያት መሆናቸው ተጠቅሰዋል። ከመቶ አምሳ በላይ በሆኑትና ሪፖርቱን ባጸደቁት ሀገራት መካከል የተደረሰበት መግባባት ግልጽ ነው። አንዳች ነገር መቀየር አለበት። ምንም እንዳልተከሰተ ሁሉ በዝምታ መቀጠል አደጋ ነው። የአየር ንብረት ለውጡ መባባሱን ይቀጥላል። የብዝሃ ሕይወት መመናምንም ሊቀጥል ነው። ሆኖም ትክክለኛ ፖሊሲና ትክክለኛ የቴክኖሎጂ ውጤቶችን ከመረጥን ዘላቂነትን የሰነቀ መጻኢ ዘመን ይኖረናል። የሪፖርቱ አዘጋጆች መፍትሔው የሚጀምረው ከትንሽ እስከ ትልቅ ያሉ አራዊት፣ ነፍሳት ሁሉ ዋጋ እንዳላቸው በመገንዘብ ነው ይላሉ። ያጠፋነውን ለማካካስ በምናደርገው ጥረት ውስጥ ዋጋቸውን ማካተቱ ችግሩን ይፈታል ብለው ይመክራሉ። ከጉዳት የነጹ ቴክኖሎጂዎችና እርምጃዎችን የሚያበረታታ አሰራር ያስፈልገናል። ዕድገትን ለመለካት የምጣኔ ሀብት ልቅናን ለማሳየት ጂዲፒን ብቻ እንደ መለኪያ መጠቀም የለብንም። ተፈጥሮ ከሰውና ማኅበራዊ ሀብት ጋር በመሆን ወሳኝ ጉዳይ መሆኑንም መቀበል አለብን። ስዩም፣ ወደ ኋላ የሚመልስ ዘፈን ንጋበዘን ዛሬ። ስለዚህ የዛሬውን ምስጋና ወስዳለሁን። አመሰግናለሁ አላልሽም ቢሆን ምስጋናውን ወስዳለሁ። እንግዲህ ዝግጅታችንን በዚህ ተጠናቋል። በእኔ በኩል ጽዮን ግርማ አብሬያችሁ ነበርኩ። ደህና ደሩ መልካም